ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታኅሣሥ 30 2007 ዓመተ ምህረት ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን ነው። Ina Sani Damna mashi shakiyoyi mashi tuwa Sanaga-Jar-Chukwum, ki tayi na? Ani name Abatanin. Ya faranta yi polisi ya sanar rabu ya su ka su karfafun suka I think that all of us recognize that France is one of our oldest allies, our strongest allies. ፈረንሳይ ከጥንትና እጅግ ጠንካራ ከሆኑት ወዳጆቻችን አንዷ እንደሆነች ሁላችንም የምንገነዘብ ይመስለኛል። የመስከረም 1 1994 ጥቃት ከተፈጸመብን ጊዜ አንስቶ ደህንነታችን ላይ አደጋ ከሚጥሉ የሽብር ድርጅቶች ከአንዳንዶቹ ጋር ስንጋፈጥ ሁልጊዜ አብረው ነበሩ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ናቸው። በዜናና በአብይ ርዕስ ዘገባዎች ይዘናል። ከምሽቱ የተቀሩት ዜናዎች መካከል ደግሞ በኢቦላ በሽታ ሕክምና ዘርፍ የተገኙ ስኬቶች መዘናጋትን እንዳይፈጥሩ ሲሉ የተባበሩት መንግስታቱ ልዩ ልኡክ ተናገሩ የሚሉት የሚለው አንዱ ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ፈረንሳይ ዋና ከተማ ፓሪስ ውስጥ ሻርሊ ኤብዶ የተባለው ስላቅ ለበስ ጋዜጣ ቢሮ ውስጥ ጥቃት አድርሰው ሰዎችን የጨፈጨፉ ናቸው ተብሎ የተጠረጠሩት ሁለት ወንድማማቾች ሰሜን ፈረንሳይ ያለ አንድ የቤንዚን ማደያ ላይ ታይተዋል የሚል ያልተረጋገጠ ጥቆማ መሰማቱን ተከትሎ የሀገሪቱ ፖሊሶች ክትትል ይዘዋል። ከሪምስ ከተማ በስተ ምዕራብ ሰማኒያ ኪሎ ሜትር ርቀት ላይ ቪዬ ኮቴሬ የሚባል አካባቢ ውስጥ ነው ክትትል እየተደረገ ያለው። ፖሊሶች ግድያውን የፈጸሙት ሸሪፍ እና ሳኢድ ኩዌቺ የተባሉት በሰላሳ ዓመት ዕድሜ ክልል ውስጥ ያሉ ወንድማማቾች ናቸው ብለው ጠርጥረዋል። የፈረንሳይ ጠቅላይ ሚኒስትር ማኑዌል ቫል ሁለቱን ተጠርጣሪዎች የሀገሪቱ የደህንነት አገልግሎቶች ያውቋቸዋል ብለዋል። ሁለቱ መሳሪያ የያዙና አደገኞች ናቸው ሲሉ የሀገሪቱ ባለስልጣናት አስጠንቅቀዋል። የግድያውን ዋናዎቹን ተጠርጣሪዎች የሆኑትን እነዚህን ሁለት ሰዎች የሚያውቁ ሌሎች ሰባት ሰዎች በቁጥጥር ስር መዋላቸውን የፈረንሳይ ባለስልጣናት ተናግረዋል። የመንግስታቸው ቅድሚያ ትኩረት ተመሳሳይ ጥቃት እንዳይደገም መከላከል መሆኑን ጠቅላይ ሚኒስትሩ አመልክተዋል። በሀገሪቱ በጠቅላላ የዛሬ ዕለት የብሔራዊ ሀዘን ቀን ሆኖ የዋለ ሲሆን ሰንደቅ ዓላማዎች በሀገሪቱ ዙሪያ ዝቅ ብለው ተብለብልበዋል። ዝርዝሩ በምሽቱ አብይ ርዕስ ይቀርባል። ይህ በዚህ እንዳለ ትናንት ረቡዕ በደረሰውና በበርካታ አስርት ፈረንሳይ ከደረሱባት ሁሉ የከፋ የሆነውን የሽብር ጥቃት የዓለም መሪዎች ፈጥነው ነው ያወገዙት። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ሀገራቸው ይህ የከፋ ጥቃት ከገጠማት ከፈረንሳይ ጎን ትቆማለች ብለዋል። ፈረንሳይ ከጥንትና እጅግ ጠንካራ ከሆኑ ተወዳጆቻችን አንዷ እንደሆነች ሁላችንም የምንገነዘብ ይመስለኛል። የመስከረም አንድ ሺህ ዘጠኝ መቶ ዘጠና አራቱ ጥቃት ከተፈጸመብን ጊዜ አንስቶ ደህንነታችንን አደጋ ላይ ከሚጥሉ የሽብር ድርጅቶች ከአንዳንዶቹ ጋር ስንጋፈጥ ሁል ጊዜ አብረውን ነበሩ። ዛሬም እንዲህ አይነት ክፉና የፈሪ ጥቃት ሲፈጸምባቸው ከእነርሱ እኛ ከእነርሱ እነርሱ ከእኛ ጎን የቆሙትን ያህል እኛም ከእነርሱ ጎን ልንቆም የሚገባን መሆኑን አስፈላጊነት ይበልጥ ያጉላዋል። በጋዜጠኞች ነፃነትና በፕሬስ ነፃነት ላይ የተፈጸመ ጥቃት ነው ሲሉ የጠቀሱት ሚስተር ኦባማ ድርጊቱ የሚያረጋግጠው ሽብርተኞች እነዚህን ነፃነቶች ምን ያህል እንደሚጠሉ ነው ብለዋል። የፈረንሳይ ፕሬዚደንት ፍራንሷ ኦላንድ የሻርሊ ኤብዶ ጋዜጣ ኤዲተርን ጨምሮ አስራ ሁለት ሰዎች ላይ የተፈጸመው ግድያ ያለምንም ጥርጥር የሽብርተኛ ተግባር ሲሉ ነው የገለጹት። ሀገራቸው ባለፉት ጥቂት ሳምንታት ውስጥ በርካታ ተመሳሳይ የጥቃት ሙከራዎችን አክሽፋለች ሲሉም አስረድተዋል። የጣሊያን ጠቅላይ ሚኒስትር ማቴ ኦሬንዚ ሮም ውስጥ የፈረንሳይ አምባሳደር ዘንድ ሄደው ሀዘናቸውን ገልጸዋል። ጥቃቱን በነጻው ዓለም ላይ የተፈጸመ ሲሉ አውግዘውታል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንም ዘግናኝ This horrific attack is meant to divide. We must not fall into that trap. This is a moment for solidarity. ይህን ዘግናኝ ጥቃት ለመከፋፈል የታለመ ነው። በአለም ዙሪያ አሁን በአንድነት የምንቆምበት ወቅት ነው ነው ያሉት ዋና ጸሐፊው። ለመናገር ነፃነትና ለመቻቻል ጠንክረን መቆም አለብን። የመከፋፈል የመከፋፈልና የጥላቻ ኃይሎችንም ጠንክረን መቃወም አለብን ብለዋል ዋና ጸሐፊው። የብሪታንያ ጠቅላይ ሚኒስትር ዴቪድ ካምረን ደግሞ ጥቃቱን የሚያሳምም ሲሉ ነው የገለጹት ያገለጹት የጀርመን ቻንስለር አንግላ መርክል ውጉዝ ሲሉ ገልጸውታል። ከፈረንሳይ ትላልቅ ከተሞች አንዷ የሆነችው የቦርዶ ኢማም በበኩላቸው ይህንን የጦርነት ያህል የሆነ ጥቃት ሙስሊሞች ጎዳና ላይ ወጥተው እንዲቃወሙ ሲሉ አሳስበዋል። ኢማም ታሪክ ኡብሩ ትናንት ቫቲካን ውስጥ ከርዕሰ ሊቃነ ጳጳሳት አባ ፍራንሲስ ጋር ከተነጋገሩ በኋላ በሰጡት ቃል ሻርሌ ኤብዶ ላይ የደረሰው ጥቃት አሜሪካ ላይ ከደረሰው ከመስከረም አንዱ ጥቃት ደረጃ የሚታይ ነው ብለዋል። በገዳዩ የኢቦላ በሽታ ሕክምና ምርምር ስኬቶች መመዝገባቸው በተወሰነ ደረጃ የመዘናጋት ሁኔታ ሊፈጥር ይችላል ሲሉ አዲሱ የተባበሩት መንግስታት ድርጅት ጸረ ኢቦላ ተልእኮ ባለስልጣን ተናገሩ። በመንግስታቱ ድርጅት የጸረ ኢቦላ አጣዳፊ ምላሽ ሰጪ ተልእኮ የዋና ጸሐፊው ልዩ ተወካይ የሆኑት ኡልድ ሼህ አህመድ በወረርሽኙ ወደ ተጠቃው የምዕራብ አፍሪካ አካባቢ ለመጀመሪያ ጊዜ የተጓዙ ሲሆን ትናንት ላይቤሪያ ዋና ከተማ ሞንሮቪያ ውስጥ ጋዜጠኞችን አነጋግረዋል። ስለ ወረርሽኙ ይዞታ ያላቸው የመጀመሪያ ግንዛቤ ድብልቅ መሆኑን የተናገሩ ልዩ ልዑኩ ላይቤሪያን በተመለከተ ከኢቦላ ነፃናት ብሎ ለማወጅ ብዙ ስራ ይቀራል ብለዋል። ላይቤሪያ ውስጥ ከአገሪቱ ፕሬዚደንት ኤለን ጆንሰን ሰርሊፍ ጋር ተነጋግረዋል። ላይቤሪያ፣ ሴራሊዮን እና ጊኒ በበሽታው በከባዱ የተጠቁ ሀገሮች ናቸው። ፀረ ኢቦላ ዘመቻ መንግስታት የሚመሩት ትግል መሆን አለበት ስለምን የህዝባቸውን ደህንነት የሀገራቸውን መጻኢ እጣፈንታ የሚመለከት በመሆኑ ሲሉም ልዩ ልዑኩ አስረድተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የካሜሩን መንግስት ናይጄሪያዊው የእስልምና አክራሪ ታጣቂ ቡድን ቦኮ ሀራምን ለመዋጋት የዓለም አቀፍ ድጋፍ እንደሚያስፈልገው ገለጸ። ቦኮ ሀራም ጥቃቱን በካሜሩን ላይ እንደሚያነጣጥር በቪዲዮ መልእክት ማስተላለፉን ተከትሎ የካሜሩን ፕሬዚደንት ፖል ቢያ በዛሬ ዕለት የውጭ ዲፕሎማቶችን ሰብስበው እርዳታ አድርጉልን ሲሉ ጠይቀዋል። ሞኪ ኤድዊን ክንዲዜካ ከያውንዴ የዘገበውን ሄኖክ ሰማግዜር ያቀርባል። የካሜሩኑ ፕሬዚዳንት ፖል ቢያ ናይጄሪያን የሚያዋስኑ ሀገሮች ከቦኮ ሀራም ጋር የሚያደርጉትን ውጊያና የጸጥታ ጥበቃ በቅንጅት ለመመከት የሚችሉበት የጋራ ሰራዊት ለማቋቋም የውጭ መንግስታት እገዛ እንዲያደርጉ በዛሬው ዕለት ጠይቀዋል። ፕሬዚዳንት ፖል ቢያ በንግግራቸው ሽብርተኝነትን በመዋጋት በዓለም ዙሪያ ሰላምን ማስፈን የሁሉም ሀገሮች ኃላፊነት ነው ብለዋል። አመናስ ግሎባል ሪፖርት ግሎባል የአፍሪካ ህብረትና ሌሎች የዓለም አቀፉ ማህበረሰብ አባላት ለእነዚህ ዓለም አቀፍ ሽብርተኝነት ሁሉን አቀፍ መፍትሄ ማፈላለግ አለባቸው ብለዋል። ፕሬዚዳንት ቢያ አክለውም አንድ ሀገር መረጋጋት ከሌለባቸው ሀገሮች ያለው ርቀት ብቻውን ከሽብር ነጻ አያደርገውም ሲሉ የዓለም አቀፍ ሽብር ሁሉንም ማህበረሰቦች የሚነካ መሆኑን አስምረውበታል። ለጅሃድ የተነሱ ቦኮ ሐራምን የመሳሰሉ የሽብር ድርጅቶችን ለማሸነፍ በዓለም ዙሪያ እንዲህ ያሉ ታጣቂዎችን ተባብሮ የማጥፋት ስልት ውጤታማ ይሆናል ነው ያሉት የካሜሩኑ ፕሬዚዳንት። በዛሬው ስብሰባ የዩናይትድ ስቴትስ፣ ጀርመን፣ ፈረንሳይ፣ ብሪታንያ፣ ቻይና፣ ራሻና የተባበሩት መንግስታት ድርጅት በዚህ የጸረ ሽብር ጥረት እንዲሳተፉ ሚስተር ቢያ ለዲፕሎማቶቹ ጥሪ አቅርበዋል። በሰሜን ምስራቅ ናይጄሪያ ቦርኖና አዳማዋ ግዛቶች በቦኮ ሐራም ታጣቂዎች ቁጥጥር ስር ከዋሉ ወዲህ በተለይ ካሜሩንን በሚያዋስነው ቦርኖ ግዛት የካሜሩን ድንበር ጠባቂ ሰራዊት ከቦኮ ሐራም ሚሊሻዎች ጋር ተኩስ ሲለዋወጡ ሰንብተዋል። ሰሜናዊ ካሜሩን 80 ከመቶ የሚሆነውን የምግብ አቅርቦት የሚያገኘው ከናይጄሪያ በመሆኑ ጦርነቱ ከጸጥታ መጥፋት በተጨማሪ ምጣኔ ሀብቱን ክፉኛ ጎድቶታል። የዩክሬን ጠቅላይ ሚኒስትር አርሴኒ አትሴኒክ እና የጀርመን ቻንስለር አንጌላ መርከል ተገናኝተው በሚነጋገሩበት ዋዜማ በበርካታ የጀርመን መንግስት ዌብሳይቶች ላይ ሳይበር ጥቃት ደረሰ። ራሱን ሳይበር በርኩት ብሎ የሚጠራ ቡድን የቻንስለር መርከልንና የፓርላማውን ዌብሳይት እንዲቋረጥ ያደረግሁ እኔ ነኝ ሲል ዛሬ አስታውቋል። የሳይበር ጥቃቱ አድራሾች ጀርመን ከዩክሬን መንግስት ጋር ግንኙነቷን እንድታቋርጥ ጠይቀዋል። ሁለቱ ዌብሳይቶች ቢያንስ ለአንድ ሰዓት ተቋርጠዋል። ሚስ መርክልና የዩክሬን ጠቅላይ ሚኒስትር የሚያደርጉት ውይይት በጸጥታና በገንዘብ ችግር ለተወጠረው የዩክሬን መንግስት ጀርመን የምታደርገው ግዙፍ እርዳታ ላይ እንደሚሆን ተጠብቋል። በመጨረሻም የኢንዶኔዥያ ባለስልጣናት ጃቫ ባህር ውስጥ የወደቀውን የኤር ኤዥያ አየር መንገድ አውሮፕላን የበስተጀርባውን ወይም የጭራውን ጉማጅ ለማንሳት ሙከራ ይዘዋል። አውሮፕላኑ በምን ምክንያት እንደወደቀ ሊጠቁሙ የሚችሉትን የአውሮፕላኑን የድምፅና የበረራ መረጃ መዝጋቢ ለማግኘት ልዩ ወታደራዊ ባህር ጠላቂ ዋናተኞች ዛሬ ሐሙስ ከከባዱ የውሃ ውስጥ ነውጥ ጋር እየታገሉ ስራቸውን ቀጥለዋል። የአውሮፕላኑ የጭራው ክፍል ትናንት ረቡዕ ባህሩ ውስጥ 32 ኪሎ ሜትር ጥልቀት ላይ ተገኝቷል። በዚሁ በጭራው አካባቢ የሚሆኑት የመረጃ መዝጋቢ መሳሪያዎች ስለ አደጋው መነሾ ጠቃሚ መረጃ ሊገኝባቸው ይችላል ተብሏል። በአውሮፕላኑ ውስጥ ከነበሩት አንድ መቶ ስልሳ ሁለት ሰዎች አንድም የተረፈ ሰው የለም። እስካሁን የተገኙት አርባ ሶስት አስከሬኖች ብቻ ናቸው። ለሰዓቱ ያለን ዜና በዚህ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ25 እና በ31 በ25 ሜትር ባንድ በ11 1965 እና 12140 ኪሎ ሄርትዝ በ31 ሜትር ባንድ በ9435 እና በ9755 ኪሎ ሄርትዝ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 30 2007 ዓመተ ምህረት ምሽት ፕሮግራም ነው። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ፈረንሳይ ትናንት ማዕከላዊ ፓሪስ ውስጥ ስለ ተገደሉት አስራ ሁለት ሰዎች ዛሬ የሐዘን ቀን ሆኖ እንዲውል አድርጋለች። በጥቃቱ የሚጠረጠሩ ሁለት ሰዎችን ለመያዝ የተጀመረው ፍለጋ ቀጥሏል። የደረሰውን የሽብር ጥቃት ተከትሎም ዛሬ በመላ ሀገሪቱ ሰንደቅ ዓላማዎች ዝቅ ብለው ይውለበለባሉ። ትምህርት ቤቶች ተዘግተዋል። በፓሪስ ከተማና ዙሪያዋም የጸጥታ ጥበቃው ተጠናክሯል። እኩለ ቀን ላይ ህዝቡ በአንድ ላይ የአንድ ደቂቃ የህሊና ጸሎት አድርጓል። ዛሬ ማለዳ ደግሞ አንድ የፖሊስ መኮንን በሌላ የተኩስ ጥቃት የተገደለ ሲሆን እየወጡ ያሉ ዘገባዎች ግን ከትናንቱ ጥቃት ጋር ግንኙነት እንደሌለው ጠቁመዋል። ሊሳ ብራያንት ከፓሪስ የላከችው ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። ከትላንቱ በምጸታዊ ትችት መጽሔት ማደራጃ በሻርሊ ሄብዶ ቢሮዎች ላይ ከደረሰው የሽብር ጥቃት ጋር በተያያዘ የፈረንሳይ ፖሊስ እስካሁን ሰባት ተጠርጣሪዎችን እንደያዘ ነው ባለሥልጣናት የሚናገሩት። አሁንም ግን ሁለት ሰዎች የደረሱበት ጠፍቷል፣ አደናው ቀጥሏል። ፖሊስ በሁለቱ ተጠርጣሪ ወንድማማቾች በሸሪፍና ሳይድ ኩዋቺ ላይ የእስር ማዘዣ አውጥቷል፣ የታጠቁና አደገኞች ሲልም ገልጿቸዋል። ሦስተኛው ተጠርጣሪ የ18 ዓመት ዕድሜ ያለው ሐሚድ ሙራድ ግን ለፖሊስ እጁን በፈቃዱ የሰጠ ቢሆንም በግድያው የተሳተፈ ስለመሆኑ ግን የተረጋገጠ አይመስልም። ባለሥልጣናት ጥቃቱን ያደረሱት በአክራሪ የእስልምና እምነት ተከታዮች የተገፋፉ ግለሰቦች ናቸው ብለው ያምናሉ። ከወንድማማቾቹ ታላቅየው ሸሪፍ ኳቺ ከጥቂት ዓመታት በፊት ተዋጊዎችን ወደ ኢራቅ እየመለመለ ከሚልክ አንድ መረብ ጋር በነበረው ግንኙነት ታስሮ የተፈታ ነው። የፈረንሳዩ ጠቅላይ ሚኒስትር ማኑኤል ቫልስ ዛሬ ጠዋት ከፈረንሳይ ራዲዮ ጋር ባደረጉት ቃለ ምልልስ ስለ ሁለቱ ወንድማማቾች ጉዳይ የደህንነት ጥበቃው መስሪያ ቤት መረጃ አለው፣ ያውቃቸዋል፣ ሁኔታቸውም እንደ ወታደር ነው ሲሉ ገልጸዋቸዋል። በአሁኑ ሰዓት ፈረንሳይ ያልተጠበቀ የሽብር ስጋት ገጥሟታል ሲሉም ተናግረዋል። ሁለቱም ማለት እስላማዊው መንግሥትና አልቃይዳ ፈረንሳይን እናጠቃልን ሲሉ መዛታቸው ይታወቃል። ይህ በእንዲህ እንዳለ የዓለም መሪዎችና የመናገር ነጻነት መብት ደጋፊዎች በፈረንሳዩ ምጸታዊ ትችት አቅራቢው መጽሔት በሻርሊ ሄብዶ ላይ የደረሰውን ጥቃት ያወገዙት ፈጥነው ውሎ ሳያድር ነው። ትላንት ብዙ ሺህ ፈረንሳውያን በመላ ሀገሪቱ ዙሪያ ሰላማዊ የተቃውሞ ሰልፎችን አካሂደዋል። ዣን ፍራንሷ ዦዋን በሻርሊ ሄብዶ በካርቱን መልክ የሚቀርቡ ምጸታዊ ትችቶችን ሲያያደገ ነው። ከትላንቱ ጥቃት ሰለባዎች አንዱም ነው። ከሰልፉ ተሳታፊዎች አንዱ ዦን ይባላል። ለዚህ ድንቅ የመጽሔቱ ዝግጅት ቡድን ድጋፌን ለማሳየት ነው የወጣሁት። እኛ ሀሳብን በነጻነት የመግለጽና የመናገር መብት ደጋፊዎች ነን። የጭካኔ ተግባር የዜጎችን ድምፅ መግደል አይችልም። በመናገር ነጻነት ያምናሉና ድምፃቸውን ማፈን አይቻልም። እዚህ በዩናይትድ ስቴትስ የፔንታገኑ ቃል አቀባይ ኮሎኔል ስቲቭ ዋረንም ለፈረንሳይ ያላቸውን ድጋፍ አስተጋብተዋል። አስደንጋጭና ዘግናኝ ጥቃት ነው። ይህን የመሰለ አረመናዊ ተግባር በነጻ ህዝብ መካከል ቦታ የለውም። በመሆኑም ከአጋሮቻችን ጎን እንቆማለን። ፈረንሳይን በማንኛውም መንገድ ለመርዳት ፍጹም ዝግጁ ሆነን እንገኛለን። የዩናይትድ ስቴትስ የሀገር ውስጥ ደህንነት ጥበቃ ባለሥልጣናትም የፈረንሳይን ሁኔታ በቅርበት እየተከታተሉ መሆናቸውን አስታውቀዋል። በፈረንሳይ ላይ የሽብር ጥቃት ሲፈጸም ይህ የመጀመሪያው አይደለም። የቆየ ታሪክ አላት። እንደ አውሮፓውያን አቆጣጠር በ1990ዎቹ ዓመታት የአልጄሪያ አሸባሪዎች በፓሪሱ የምድር ውስጥ ለውስጥ ተጓዥ የመንገደኞች ባቡር ላይ ጥቃት ከፍተው እንደነበር አይዘነጋም። አሁን በቅርቡ ደግሞ ከአንድ ሺህ በላይ የፈረንሳይ ዜግነት ያላቸው ሰዎች የነውጠኞቹን እንቅስቃሴ ለማገዝ ወደ ኢራቅና ሶሪያ መሄዳቸው ይነገራል። ከአሜሪካ ድምፅ ራዲዮ መጽሔትን ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነው። የትንታኔው ክፍለ ጊዜ ይቀጥላል። አንድ ዓለም አቀፍ ሚስዮናዊ ቡድን ባወጣው ዓመታዊ ሪፖርቱ ለክርስቲያኖች ኑሮ እጅግ አደገኛ ያላቸውን ቦታዎች ዝርዝር ይፋ አድርጓል። እንዳለፉት ዓመታት ሁሉ ሰሜን ኮሪያ ነች ዘንድሮም በቀዳሚነት የተመዘገበች ሀገር። በቪኦኤው የሃይማኖት ዘጋቢ ጀሮም ሰኮሎቭስኪ እምነት ግን ለክርስቲያኖች ትልቁ ስጋትና አደጋ የሚመጣው ከአክራሪ እስልምና ነው። አዲሱ አበበ ይዟል ዝርዝሩን። ሶ ኦን ዲያ ዌይ ሆም ሂ ሜት ውድ ቦኮ ሐራም ወደ ቤት ሲመለሱ ነው ከቦኮ ሐራም ጋር የተገናኘው። የናይጄሪያው አክራሪ የእስልምና ቡድን አባላት የሆኑ ወሮበሎች ባለቤቷን እንዴት በጩቤ ወቅተው እንደገደሉባት ነው ዳማሪስ ኦስተን ያስታወሰችው። ተስፋ ቆረጥኩ፣ ህይወቴ ከእንግዲህ ምን ፋይዳ አለው? አለቀልኝ ብዬም አሰብ የዳማሪስ ኦስተን ህይወት ሚስዮናዊው ቡድን ለክርስቲያኖች ኑሮ የመጨረሻ አደገኛ ያላቸውን ቦታዎች ዝርዝር አስመልክቶ ያወጣው አመታዊ ዘገባ አካል ከመሆን አልፎ ሪፖርቱን የተሟላ ያደርገዋል። ለክርስቲያኖች ዋና ስጋትና አስፈሪውም በተለይ ናይጄሪያ ውስጥ ቡድኑ ባወጣቸው ሀምሳ ዝርዝር አገሮች ውስጥ የአክራሪ እስልምና ቡድን አባላት የሚያደርሱት ጥቃት ነው ይላል የኦፕንዶርስ ዩኤስኤ ፕሬዚዳንት ዴቪድ ከሪ። ዓለም አሁን ድረስ በውል የተረዳው አይመስለኝም። የክርስቲያኖች በግፍ መገደልና መሳደድ ያለ ሐቅ ነው። ብዙውን ጊዜም አሰቃቂ የሆነ ዓመፅ ይፈጸምባቸዋል። ቡድኑ ባወጣው ዝርዝር ውስጥ የተጠቀሱት አገሮች በአብዛኛው የሰብዓዊ መብት የሚጣስባቸውም ናቸው። እንዲያ ከሆነ ደግሞ የክርስቲያኖች መሰደድ ለምን የተለየ ይሆናል የሚል ጥያቄ ያስነሳል። የክርስቲያኖች መሳደድ የሌሎቹ ሰብዓዊ መብቶች ረገጣዎች አካል ነው። ሰዎች እምነታቸውን በመግለጻቸው ብቻ በሌሎች የሚጠቁ ከሆነ ድርጊቱ ሌሎች ማኅበራዊ ብሶቶችን የሚቀሰቅስ ይሆናል። ኢራቅ ውስጥ አማጽያን ሙስሊሞችን የጥቃት ኢላማ ያደርጋሉ፣ ሁለቱንም ሻያቶችንም ሱኒዎችንም። ከሃይማኖት ነጻነት ማዕከል ኒና ሻይ ለክርስቲያኖች ሲሆን ግን ነገሩ ለየት ይላል ትላለች። ኢራቅ ውስጥ አንድ ቀን ሰላም ሲመጣ ሱኒዎችና ሺያዮች ቦታ እንደሚኖራቸው እርግጠኞች እንሆናለን። ክርስቲያኖች ግን ለመኖር ቦታም ሆነ መብት ይኖራቸዋል ብለን እርግጠኞች መሆን አንችልም። ኦፕን ዶርስ ዩኤስኤ እንደ አውሮፓ አቆጣጠር በ1950 ዎቹ ነው መጽሐፍ ቅዱሶችን በድብቅ በማስገባት የተመሠረተው። ኮሚኒስቷ ሰሜን ኮሪያ ዛሬም ክርስቲያኖችን የማሰቃየትና የማሳደድ የ13 ዓመት ታሪኳን በግንባር ቀደምትነት እንደያዘች ትገኛለች። በኢቦላ ወረርሽኝ ላይ ያተኮረ ይሆናል ቀጣዩ ዘገባ። ከዚህ ቀደም ከደረሱት ሁሉ የከፋ ነው የተባለለት የኢቦላ ወረርሽኝ ሁለተኛ ዓመቱን በያዘበት በአሁኑ ወቅት ሳይንቲስቶች የቫይረሱን ጥቃት መከላከል የሚያስችል ክትባት ለመቀመም በትጋት እየሰሩ ናቸው። የኢቦላ በወረርሽኝ መልክ በምዕራብ አፍሪቃ ሀገሮች መከሰቱ ከታወቀበት እንደ አውሮፓውያን አቆጣጠር ከታህሳስ ሁለት ሺ አስራ ሶስት አመተ ምህረት አንስቶ ከ20 ሺህ በላይ ሰዎች ለቫይረሱ መጋለጣቸውንና ከ8 ሺህ የሚበልጡ ደግሞ መሞታቸውን የዓለም የጤና ድርጅት አስታውቋል። የአሜሪካ ድምጿ ኬሮል ፒርሰን ያጠናቀረችው ዘገባ አለ አሉላ ከበደ ያቀርባል። ተመራማሪዎቹ አሁን በመቀመም ላይ ያሉት ክትባት በምዕራብ አፍሪካ የኢቦላ ወረርሽኝን ለመከላከል ከሚውሉት የመጀመሪያው መሆኑ ተገልጧል። ሮም አቅራቢያ የሚገኘውና ንብረትነቱ የታዋቂው መድኃኒት ቀማሚ ኩባንያ ግላክሶ ስሚት ክላይን የሆነው ምርምሮቹ የተካሄዱ ከሚገኙባቸው ቤተ ሙከራዎች አንዱ ነው። በኢቦላ የክትባት መድኃኒት ፍለጋ የተሰማሩ የተለያዩ የጥናት ቡድኖች እንደሚናገሩት በሁኔታው አጣዳፊነትና ወረርሽኙ የሌሎች አያሌ ሺዎችን ህይወት ለአደጋ በማጋለጡ የክትባት ምርት ስራው ለመቀላጠፍ ወይም ለማቀላጠፍ በመትጋት ላይ እንዲገኙ አድርጓቸዋል። ግላክሶ ስሚስ ክላይን ባለፈው ህዳር ወር ሙከራ ያካሄደበት የክትባት መድኃኒት ክትባቱ በተሰጣቸው ሀያ በመልካም የጤና ሁኔታ ላይ የሚገኙ ፈቃደኞች ላይ ያሳየው ውጤት አነስተኛ የጎንዮሽ ጉዳት ያሳየና የሰውነት መከላከል አቅምንም ማጎልበት የቻለ መሆኑን ይፋ አድርጓል የጥናት ቡድኑ የቀመመው ይህ ክትባት ሰውነት የጸረ ተዋስ ቅመሞችን እንዲያመርትና እንዲሁም በቫይረሱ የተመረዙ አንዳንድ ሴሎችን ሰውነት ራሱ ማጥፋት የሚችልበትን የመከላከያ አቅም ማበልጸግም ይጨምራል አላማው ዶክተር ሪካርዶ ኮርቴሲ የቤተ ሙከራው ሃላፊ ናቸው The Ebola virus can't be kept under control የኢቦላ ቫይረስ በሰውነት ውስጥ የጸረተ ህዋስ ቅመሞች እንዲመነጩ በሚያግዝ ክትባት ብቻ ሊቆጣጠሩት የሚችሉት አይደለም የተለመዱ የክትባት ቅመማ ዘዴዎች ብቻቸውን በቂያ ለመሆናቸውን የሚያመላክቱ መረጃዎች አሉ በመሆኑም የቀመምነው የክትባት መድኃኒት ሌላውን የሰውነት መከላከያ ማቀነባበሪያ ስርዓት በበሽታ የተመረዙ ሴሎችን በመለየት የሚሰሩትን ገዳይ የሚባሉትን ቲ ሴሎች የሚያነቃቃለው ኢቦላን ለመዋጋት የሁለቱ የመከላከያ ዘዴዎች ጠባይ ቅይጥ አስፈላጊ ነው የክትባት መድኃኒቱ በስፋት ለጥቅም መዋል ከመቻሉ አስቀድሞ ታዲያ መካሄድ ያለባቸው ተጨማሪ ሙከራዎች መኖራቸውን ኩባንያው ይፋ አድርጓል ሌላው አለም አቀፍ የመድኃኒት ኩባንያ መርክ በልዩ ስሙ ቪኤስቪ ዚኢቢ ኦቪ በመባል በሚታወቀው የክትባት መድኃኒቱ የሚያካሄደውን ቀጣይ ሙከራ ለመጀመር መዘጋጀቱን ይፋ አድርጓል በክትባቱ ላይ ይካሄድ በነበረው ሙከራ ክትባቱ ከተሰጣቸው ፈቃደኛ ሰዎች አንዳንዶች መካከለኛ የመገጣጠሚያ አካላት ሕመም ተሰማን በማለታቸው ነበር ባለፈው ታህሳስ ወር መጀመሪያ የተቋረጠው። በሙከራ ጥናቱ ለሚሳተፉ ሰዎች አነስተኛ መጠን ያለው የክትባት ቅመም በመስጠት ነው ሙከራው ዳግም ሊቀጥል የታሰበው። የኤቦላ በምዕራብ አፍሪካ የፈጠረው ይህ አሳሳቢ ሁኔታ ያልተለመዱ ትብብሮችንም የፈጠረ ይመስላል። ዶክተር ጁሊ ግድንበርግ የመርክ ፕሬዚዳንት ናቸው። በቅርቡ ዋሽንግተን ዲሲ ውስጥ በተካሄደ አንድ መድረክ ላይ ሲናገሩ፣ ተፎካካሪ የንግድ ኩባንያዎች ሳይቀሩ አብረው በመስራት ላይ ይገኛሉ ነው ያሉት። there are some very special partnerships that are going on here and in one of them is the partnership between በዚህ ጥረት ውስጥ በጣም በተለየ ሁኔታ የምንመለከታቸው የትብብር ግንኙነቶች አሉ። ከነኚህም አንዱ በተለምዶ በተፎካካሪነት በሚተያዩ ወገኖች መካከል ያለው ነው። ሌሎች በርካታ ክትባቶች በሙከራ ጥናት ላይ ይገኛሉ። ይህም የአንድ ሁነኛ የኢቦላ ክትባት እውን መሆንን እድል ከፍ ያደርገዋል ብሎም እንዳሁኑ የከፋ ወረርሽኝ ዳግም እንዳይመለስ። የሊቢያ ባለሥልጣኖች ሀገሪቱ ውስጥ ያሉትን ሚሊሻዎች ለመታገል ወታደራዊ እርዳታ በሚጠይቁበት በአሁኑ ወቅት ሀገሪቱ ልትፈራረስ እንደምትችል ተንታኞች እያስጠነቀቁ ነው። የሊቢያ እስላማዊ አማጽያን እስላማዊ መንግስት ነኝ ከሚለው ኃይል ጋር ግንኙነት ሳይኖራቸው አይቀርም የሚል ጭምጭምታ ስላለ ሊቢያ ሽብር የማስፋፋት ሚና ልትጫወት ትችላለች የሚል ስጋት አሳድረዋል። ዘጋቢያችን ሄንሪ ሪጅዌል ከለንደን የላከውን ዘገባ አዳነች ሳየት አቀርበዋለች። አንድ የዩናይትድ ስቴትስ ድሮን ኒጀር በሚገኝ አዲስ ወደ ተሰራ የፈረንሳይ ወታደራዊ ሰፈር ያመራል። ከሊቢያ የሚደቀነውን የሽብር አደጋ ለመቋቋም ስትል ፈረንሳይ ሶስት ተጨማሪ ድሮኖች አዛለች። ጄሰን ፓክ የተባሉ ተንታኝ ሊቢያ በአካባቢው ዋናዋ ያለመረጋጋት ምንጭ ሆናለች ይላሉ። ሊቢያ ሁጅ ኤክስፖርተር ኦፍ ቴረር አርምስ ኢሊጋል ሊቢያ ወደ አውሮፓ አሸባሪነትን የጦር መሳሪያዎችን ህገ ወጥ ፈላሾችን በማሸጋገር ረገድ ዋናዋ ሆናለች። አለች። በሳህል ክልል በደቡባዊ ሜዲትራኒያን እና በመካከለኛው ምስራቅ የማናጋት ኃይልም ሆናለች። ዓለም አቀፍ ዕውቅና ያገኘው የሊቢያ መንግስት ባለፈው ነሐሴ ወር ከመዲናይቱ ትሪፖሊ ተባሮ ቶብሩክ በተባለች ምስራቃዊት ከተማ ሰፍሯል። በአሁኑ ወቅት ትሪፖሊንና ሚስራታ ወደብን የሚቆጣጠረው በእስላማዊ አማጽያን የሚደገፍ ኃይል ነው። የአረብ ሀገሮች ማህበር ባለፈው ሰኞ አስቸኳይ ስብሰባ ባደረገበት ወቅት የሊቢያ መንግስት ወታደራዊ እርዳታ ጠይቋል። ጣሊያ አልዮም ረስምየን አንተ ተደኸል አልጃሚዓ አልዓረቢያ የሊቢያ መማክርት ፕሬዚደንት አጉላ ሳልሕ ኢሳ በስብሰባው ባደረጉት ንግግር የአረብ ሊግ የሊቢያን ወሳኝ ተቋማትን ለማዳንና አሸባሪ ቡድኖች በሀገሪቱ የሚፈጽሙትን ግጭት ለማቆም ጣልቃ እንዲገባ በኦፊሴል እጠይቃለሁ ብለዋል። ግብጽና የተባበሩት የአረብ ኤሚራቶች ቶብሩክ ያለውን መንግስት በመደገፍ በእስላማዊ አማጽያን አካባቢ የአየር ድብደባ ሲያካሄዱ ቆይተዋል። ቶብሩክና ትሪፖሊ ላይ የሰፈሩት ሁለት መንግስታት የማይሸናነፉበት ግጭት ውስጥ ነው የገቡት። ሁለቱም ወገኖች በየበኩላቸው ወደ አገሪቱ የሚያስገቡት የጦር መሳሪያ አገሪቱን ትርምስ ውስጥ ያስገባታል። ሁለቱም ተቀናቃኝ መንግስታት ከአፍሪካ ትልቁ የነዳጅ ዘይት ክምችት ያለበትን ቦታ ለመቆጣጠር እየተፋለሙ ስለሆነ ሀገሪቱ ልትገነጣጠል ትችላለች ይላሉ ጆን ሃሚልተን የተባሉ ተንታኝ። የሊቢያ የመገነጣጠል አደጋ ከምን ጊዜም በበለጠ ጎልቶ እየታየ ነው። የሊቢያ መገነጣጠል የሚመጣውም ወሳኝ የሀብት ምንጮችን ለመቆጣጠር በሚደረግ ግጭት ነው። የተባበሩት መንግስታት ድርጅት በሽምግልና ለመግባት ሲሞክር ቆይቷል። ሆኖም አሁንም የማነጋገር ጊዜ እንዲተላለፍ ተደርጓል። ሁለቱም ተቀናቃኝ ኃይሎች በወታደራዊ ኃይል እናሸንፋለን ብለው በሚያምኑበት ሁኔታ ወደ ድርድር ለማምጣት ከባድ እንደሆነ ፓክ አስገንዝበዋል። እስላማዊ መንግስት ነኝ የሚለው ቡድን በሊቢያ ላይ እያሳደረ ያለው ተጽዕኖ የጸጥታ ኃይሎቹን አሳስቧል። አይሲስ በሚል አህጽሮት የሚታወቀው ጽንፈኛ ቡድን ከሊቢያ እስላማዊ ሚሊሻዎች ጋር አንድነት ለመፍጠር አንድ ከፍተኛ አዛዥ ወደ ሊቢያ ልኳል። አሁንም ጄሰን ፓክ I'm not sure how much purchase he ከእሱ ጋር ለመስራት ከተፈራረመው ከ500 እስከ 600 ሰዎች ካሉት ቡድን ውጪ ምን ያህል ሰው እንዳገኘ እርግጠኛ ባልሆንም ጉዳዩ አደገኛ ነው። ማዕመር ቀዳፊ ከስልጣን ከተወገዱ ሶስት ዓመታት ተኩል ሲሆን፣ አመፁን የመሩት አማጺያን የላላ ውህደት ሙሉ በሙሉ ተበታት ነው። ተቀናቃኞቹ ሚሊሻዎች የሊቢያን መጻኤ ዕድል አደጋ ላይ እንደጣሉ ተንታኙ ይናገራሉ። አድማጮች የምሽቱን አብይ ርዕስና የመጽሔት ክፍለ ጊዜ ዘገባዎች ነበር ያደመጣችሁት። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት እስከ አራት ሰዓት በሀያ አምስት እና በሰላሳ አንድ ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ከሚቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ሄርስ መካከለኛ ሞገድ የሚተላለፍ ስርጭት አለን። እንድታደምጡ በዚሁም ጋብዛችኋለን። በኢንተርኔት ዌብሳይታችን ላይ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኙናላችሁ። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ አስ፣ ተነጋገሩ። በእጅ ስልካችሁ ቪኦኤ ዳት ሆን ዳት ኤም ኦ ቢ አይ እንዲሁም ናይል ሳት ላይም አለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላቸው። በስቱዲዮ ቴክኒሽያናችን ኦድሬስ ሪጌስ ፕሮግራማችንን እየመራው ያለው ቴሌላይን ባክ ነው። በስልጠና ላይ ያለ ወጣት ፕሮዲሰርም አለን ዳኒ የአባቱን ስም ገና ላይ አስቆም ታቋላ ጠይቀን እንነግራለን እንጠይቃለን። ወጣት ነው። እንዲሁም አስተናጋጆቻችሁ ቆንጆ ይታይ እና እኔም ሰሎሞን አባተንን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። መልካም የገናን በዓል ለኢትዮጵያ ሕዝብና ለእናንተም በመመኘት አስተያየት በማክሰኞ ምሽት ያቀረባችሁት የመያድንና የአንድነትን ስት ሰምቻለሁ። መያድም አንድነት የሚያደረጉት ሹም ሽር ደግሞ ውስጥ ደንባቸውን በጣሰ መልኩ ነው የሚል የምርጫ ቦርድ ምላሽንም አስደምጣችሁናል። ያንንም ከዚህ በፊት ከተሰጣቸው ጊዜ በተጨማሪ ተሰጥቷቸው እንዲያሻሽሉም ተብለዋል። የእነዚህ ክራይቴሪያዎች መሟላት አስፈላጊ መሆኑን በመግለጽ ኃላፊነት የተሰጠው አካል ከጠየቃቸው ማንኛውም ዲሞክራሲ ያለበት ሀገር እንደሚካሄደው መፈጸም ነው። ምርጫ ቦርድም ከሳሽ በሌለበት ቦታ ስለ ጉዳዩ የሚያነሳም አይመስለኝም። ከሳሽ ካለ ማለት ነው። በጣም የሚገርመው ግን በተለይ አንድነት ታዛቢዎች የታዛቢዎች ምርጫ በተደረገበት ሂደት ላይ አንድ የውጭ ግንኙነት ኃላፊያቸው የሆኑ ግለሰብ የታዛቢዎቹ ምርጫ የተደረገው የራሱን የምርጫ ቦርድን በጣሰ ሁኔታ ስለሆነ ድርጅታቸው እንደማይቀበለው ገልጸው ነበር። አንድነት የራሱን ደንብ በመጣስ በመጣስ አንድ ዓመት ያልሞላውን አመራር እየገለበጠ ኑ ተሳታፊ ሆናችሁ የሚመረጡት ሰዎች የድርጅት አባል ከሆኑ በመረጃ ተቃውሙ ተብሎ የተጋበዙበት ስብሰባን ሳይሳተፉና በስብሰባው ላይ ተገኝተው ሳይሰጡ የመረጡትን ሰዎች አንቀበልም በማለት ወንጀል ዲሞክራሲያዊም ፍትሀዊም ሳይሆን እንዲሁ ምርጫውን ሳንካ እንዲኖሩ ለማድረግ የሚደረግ ጥረት ነው የሚያስለኝ። በእኔ በኩል ሰላም እንደምናላችሁ ሄኖክ ባላለሁኝ ከሮቸስተር ኒውዮርክ ነው ምደውለው። ሄኖክ ሰሞኑን በዚህ በገበያ ላይ አትኩረት ኢትዮጵያ ያለውን የገበያ ሁኔታ በተመለከተ በተለይም የዶሮውን የኩላኑ ዋጋ ስጠይቅ ሰማሁ። እንደውም ለሁለተኛ ጊዜ ዛሬም ትናንትናም ማገብ ዝግጅት ማለት ነው። መቼም የዋጋ ነገር የሚጠየቅ አይደለም። እንደውም ከሰዎች እንደምንረዳ ከሆነ በጣም በጣም አንገብጋቢና እንቅላቱን የመታ ጉዳይ ሆኖ ነው የምታየው። እኔም በቅርብ እዛ ነበርኩኝ አይቼዋለሁ ነው አንድ እንቁላል ሶስት ብር የዋጋ ጉዳይ መቼም ይሄ ነው ለማለት በጣም ያስቸግራል። አንዳንዴ ብር የሚያመርቱ ሰዎች በየቦታው አሉ ለማለት ይቻላል። የዋጋ ንረት በተመለከተ ነው እኔ በጣም የታዘብኩት ጭድ ተራ አካባቢ አራት መቶ ሀምሳ ካሪሜትር ቦታ አንዱን ካሪሜትር ሜትር በሶስት መቶ አምስት ሺህ ብር ሲገዙ፣ በእውነት ብር የሚያመርቱ ሰዎች ማሽኑን ተክለዋል በየቤታቸው ማለት ያስገኛል። እና በጣም በጣም የሚገርም የሚደንቅ ነገር ነው። የኢትዮጵያ የገበያ ሁኔታ ሲመለከቱት ወዴት እየሄደ ነው የሚያሰኝ ነው። በገዝቶ ለመብላት ጋገዝቶ ለመብላት የማይቻልበት ደረጃ ላይ ነው ያለው። ሰው መመልከት እንጂ መብላት የማይችልበት ነው። በጣም ጥቂቶቹ በተለያየ ሁኔታ እንግዲህ የተሳካላቸው ሰዎች ወይም ገንዘብ የሰበሰቡ ሰዎች ናቸው ሲኖሩ የምንመለከተው አዲስ አበባ ውስጥ ከተማ፣ ሌላም ከተማ እና በጣም የሚያሳዝን ነው የገበያው ሁኔታ ሲታይ እና እንዲሁ በዶሮ እና በእንትን ብቻ የሚገመት አይደለም ማለት ነው። አመሰግናለሁ። የተከበራችሁ አድማጮች ስላስተያየቶቻችሁ በጣም እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 መሆኑን በድጋሚ እናስታውሳችሁ። አስተያየቶቻችሁን በድምጽ በተቀረጸ መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤች ኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። ቅድም አንድ ወጣት የሚለማመድ ፕሮዲውሰር አለን አብሮን ስቱዲዮ ውስጥ ብለናል። አገኘነው፣ ደረስንበት። ዳንኤል ብራውን ዳንኤል ብራውን ይባላል። እንኳን ደህና መጣ፣ ዌልካም ዳንኤል። ከዚህ ቀጥሎ የሰዓቱን ዋና ዋና ዜና ቆንጅታ እየታሰማናለች ፈረንሳይ ዋና ከተማ ፓሪስ ውስጥ ትናንት ሻርሊ ኤብዶ የተባለው ጋዜጣ ቢሮ ውስጥ ጥቃት አድርሰው አስራ ሁለት ሰዎችን የገደሉ ተብለው የተጠረጠሩትን ሁለት ወንድማማቾች ሰሜን ፈረንሳይ ያለ የቤንዚን ማደያ ላይ ታይተው ነበር የሚል ያልተረጋገጠ ጥቆማ መሰማቱን ተከትሎ ፖሊሶች በዚያ ክትትል ይዘዋል። ሬምስ ከተማ በስተምዕራብ 80 ኪሎ ሜትር ርቀት ላይ ቪይ ኮቴሬ የሚባል አካባቢ ውስጥ ነው ክትትል የሚደረገው። ግድያውን የፈጸሙት ሸሪፍና ሳኢድ ኩዋቺ የተባሉት በ30 ዓመት እድሜ ክልል ውስጥ ያሉ ወንድማማቾች ናቸው ብለው ጠርጥረዋል ፖሊሶች። ትናንት ረቡዕ የደረሰውንና በበርካታ ዓመታት ፈረንሳይ ላይ ከደረሱት ሁሉ የከፋ የሆነውን የሽብር ጥቃት ያለም መሪዎች ፈጥነው አውግዘዋል። የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ሀገራቸው ይህ የከፋ ዘግናኝ ጥቃት ከደረሰባት ከፈረንሳይ ጎን ትቆማለች ብለዋል። አመሰግናለሁ ቆንጂት። ለሰዓቱ ዋና ዋና ዜና፣ አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሰላሳ ስድስት ደቂቃ ሆኗል። ወደ ተከታዩ ቅንብር እናልፋለን፣ የተፈጥሮ አካባቢ፣ ሳይንስና ህይወት። በሕክምናው ዓለም ውስጥ ያሉ ተመራማሪዎች ባለፈው ሁለት ሺህ አስራ አራት አመተ ምህረት ውስጥ ድንቅ የሚባሉ ግኝቶችን መጨበጣቸውን ተናግረዋል። እነዚህን በተለያዩ በሽታዎችና ህመሞች የሚሰቃዩ ሰዎችን ለመርዳትና የሚደርስባቸውን መታወክ ለመቀነስ ያስቻሉና የሚያስችሉ ውጤቶችን ያገኙት በሕክምና ቴክኖሎጂ እየታገዙ መሆኑን ተመራማሪዎቹ አመልክተዋል። የቪኦኤ ባልደረቦቻችን ጆርጅ ፑቲክ ከነዚያ ባልደረባችን ማለቴ ነው። ጆርጅ ፑቲክ ከነዚያ ትኩረት ሳቢ ግኝቶች አንዳንዶችን መልሶ ቃኝቷል፣ መለስ ብሎ ቃኝቷል። ሰለሞን አባተ ያቀርባል። በምህፃር ኤምአርአይ ተብለው የሚታወቁት የአካል ሁኔታ መቅረጫ የማግኔት ሞገድ መሳሪያዎች ላለፉት ሰላሳ ግድም ዓመታት በሕክምናው ዓለም ውስጥ እጅግ ጠቃሚ መመርመሪያ መሳሪያ ሆነው ቆይተዋል። ይሁን እንጂ እነዚህ መሳሪያዎች የሚያሳዩት ቋሚ ምስሎችን ወይም የማይንቀሳቀሱ ምስሎችን ብቻ ነው። ባለፈው 2014 ዓመተ ምሕረት ውስጥ ግን የካሊፎርኒያ ዴቪስ ዩኒቨርሲቲ ተመራማሪዎች ተንቀሳቃሽ የአካል ገጽታን መውሰድና ማሳየት የሚችል መሳሪያ ሰርተዋል። የአጥንት ቀዶ ሐኪም ሮበርት ዣቦ ይህንን አክቲቭ ኤምአርአይ የሚባል መሳሪያ መጠቀም ጀምረዋል። አንድ ሰው እጆቹ ለምን የጸኑ የተረጋጉ እንዳልሆኑ፣ ለምን እጁ ላይ ሕመም እንደሚሰማው፣ እጁ ውስጥ ባሉ መገጣጠሚያዎች ላይ ለምን መላሸቅ እንደሚፈጠር በውል መረዳት እንዲያውም የታማሚውን ሰው ሕይወት ሊያሻሽል በሚችል ሁኔታ አንዳንድ ለስላሳ የሚባሉ አካላትን መቀየር አስችሎናል። ብርቱ የሚባሉ የአከርካሪ ጉዳቶች ብዙ ጊዜ ከሽንጥ በታች ያለ አካል ሙሉ በሙሉ ያለመታዘዝ ችግር ያስከትላሉ። እነዚህ ችግሮች በፊኛ ላይ ቁጥጥር ማጣት፣ የዋንጫ ከስሜትና ከትዕዛዝ ውጪ መሆንና በወሲብ ሕይወትም ላይ የሚንጸባረቁ ከባድ የሚባሉ እክሎችን ያካትታሉ። የኬንተኪው የሉዊስቪል ዩኒቨርሲቲ ተመራማሪዎች ግን ሕሙማን ከእነዚህ የተፈጥሮ ክህሎቶቻቸው ቢያንስ የተወሰኑትን መልሰው ማግኘት እንዲችሉ ለማገዝ በኤሌክትሪክ የሚሰሩ መሳሪያዎችን በተለያዩ አካላት ምጥቅ እየገጠሙ ነው። በነገራችን ላይ ሰው አከርካሪው ከተሰበረ ወይም በብዙ ከተጎዳ በኋላ ቆሞ የሚሄድ ይሆናል ለመገመትም ይከብድ ነበር። ከእንግዲህ ግን ይላሉ የዩናይትድ ስቴትሱ ብሔራዊ የጤና ኢንስቲትዩት ባልደረባ ዶክተር ሮደሪክ ፒቴግሩ ከፊታቸው ያሉ አራት ታካሚዎችን እያሳዩ ለእንዲህ አይነቱ እንቅስቃሴን የማጣት ሁኔታ መዳረግ ወይም እጣ ፈንታ ያረጀ ያለፈ ታሪክ ሆኗል። ዛሬ እነዚህ አራት ሰዎች በእነርሱ አእምሮ መታዘዝ ያለባቸውን መገጣጠሚያዎቻቸውን እያዘዙ ሲያንቀሳቅሱ ማየትና በቀጥታ ላይ ታዘዙ የሚችሉ እንደ ፊኛ አይነት አካሎቻቸው ቁጥጥር የተደረገባቸው መሆኑን ማስተዋል እጅግ የሚያስደንቅ ነው። የጊዜ አሻራ መሆን የሚችል ክስተት ነው። ስዊድን ጎተንበርግ የሚገኘው ቻልመርስ የቴክኖሎጂ ዩኒቨርሲቲ ተመራማሪዎች ደግሞ ሰው ሠራሽ እጆች ልክ የተፈጥሮዎቹን አይነት ሆነው እንዲሰማቸው ወይም የተገጠመለት ሰው የተፈጥሮዎቹን ያህል ሆነው እንዲሰሙት ለማድረግ የሚያስችሉ አንጎል ውስጥ የሚቀበሩ መሳሪያዎችን ለማውጣት በጀመሩት ጥረት ቀጥለዋል። ዩናይትድ ስቴትስ ውስጥ ደግሞ ሜድትሮኒክ ኮርፖሬሽን የሚባለው የሕክምናና የምርምር ተቋም በአንጎል ይዞታ መናጋት ወይም መታወክ ምክንያት የሚፈጠረውን ፓርኪንሰንስ የሚባለውን የእጆችና እግሮች አለመርጋት ወይም ቅንጅት ማጣትና መንዘፍዘፍን የመሳሰሉ እክሎችን የሚፈጥረውን የጤና ችግር ምልክቶች ለማከምና ለማጥፋት አንጎልን በኤሌክትሪክ የማነቃቃት ሥራ እያከናወኑ ነው። ዴቪድ ዴውስናፕ የተቋሙ ታካሚ ናቸው። መሣሪያዎቹ ተገጥመውላቸዋል። ከዚያ በፊት ግን አጫጭር እርምጃዎችን እንኳ ማድረግ ይሳናቸው እንደነበር ይናገራሉ። ሕይወቴን መለሰልኝ። ለእኔ ይህ ሕክምና እጅግ የሚደንቅ ነው የሆነልኝ። ቀድሞ ለማያውቀኝ ሰው በውኑ ምን እንደ ተፈጠረ ሊረዳ በጣም ይሳነዋል። የአካሌን ግራ ክፍል እኮ መጠቀም ሙሉ በሙሉ አቆሜ ነበር። 2014 ዓመተ ምሕረት የተጎዱ ወይም ካንሰርን በመሳሰሉ ህመሞች የታወቁ የአካል ወይም የሥጋ ክፍሎችን ሙሉ በሙሉ ለመቀየር የሚያስችል እድል ይሰጣል የተባለው የሴል መሰረታዊ ምርምርና ለውጥ ሥራ አብዝቶ ወደ ውጤት የተቃረበበት ዓመት ነበር። ሳይንቲስቶቹ ለዓለም የሰጡትን ቃል እንደሚጠብቁ በድጋሚ ሲምሉ ሰንብተዋል። የፒትስበርጉ የሕክምና ትምህርት ቤት ተመራማሪዎች ይዘው በወጡት ሪፖርት ከአሳማ ፊኛ በተዘጋጀ ማኖሪያ ላይ በተሰሩ ስቴምሴሎች ወይም በምርምር በተፈጠሩት ደቂቅ ህዋሳት ብርቱ የአካል ጉዳቶች ለደረሱባቸው ታካሚዎቻቸው የጡንቻ አካላትን መስራት መቻላቸውን ተናግረዋል። በ2014 ዓ.ም ለሕክምናው ምርምር ብዙ እምርታ ካስጨበጡት የቴክኖሎጂ ውጤቶች መካከል ባለ ሶስት ጎን ወይም ትሪ ዳይሜንሽናል ማተሚያዎች ሊጠቀሱ ይገባል። የቻይና ሐኪሞች ለአንድ አከርካሪው በብዙ ለተጎዳ ታዳጊ ወጣት መተኪያ አከርካሪ ለመስራት ንድፉን በዚህ ባለ ሶስት ጎን ማተሚያ ቀርጸው አውጥተዋል። ሰው ሠራሽ አካላትን ለታካሚዎች በእጅ ለመግጠም ትሪዲ ወይም ባለ ሶስት ጎን ማተሚያዎቹ ግዙፍ የሚባል ዕድል መጨመራቸውን የወጣቱን የጀርባ አጥንት ለውጥ ቀዶ ሕክምና ቡድን የመሩት የቤጂንግ ዩኒቨርሲቲ የአጥንት ሕክምና መምሪያ ኃላፊ ዶክተር ሊዩ ሾንቹን ተናግረዋል። ከምርመራ መሳሪያ ወይም ሲቲ ስካን የምናገኘውን ምስል ተከትለን በህሙማኑ ላይ ሙከራ ማድረግ እንችላለን። ይህም ማለት የምስል መውሰጃውን የሲቲ ስካኑን ውጤት ወደ ባለ ሶስት ማዕዘኑ ማተሚያ ወስደን የታካሚውን አጥንት ትክክለኛ ቅርጽና አቀማመጥ ማውጣት እንችላለን በህክምናው ቴክኖሎጂ ውስጥ በ2014 ዓ ም እንዲህ አይነት ፈርቀዳጅና እጅግ አስፈንዳቂ ግኝቶች የተጨበጡ ሲሆን አዲሱ 2015 ዓ ም ደግሞ የተግባርና ከአሁኖቹም የገዘፉ የህክምና ሳይንስና ጥበብ ርመሳዎች ትላልቅ ዜናዎች አመት ይሆናል ተብሎ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ስርጭት ነው። ተከታዩ ባህልና ማህበረሰብ ዘመን የጠገቡ ልማዶችና አንዳንድ የባህል ቅርሶች መቅረት ወይም መረሳት በማህበረሰቦች ማንነትና እድገት ላይ ሊያሳድር ይችላል የሚባለው አንድምታ አነጋጋሪነትም ያንኑ ያህል ረጅም ዕድሜ የዘለቀ ነው ሲል ይንደረደራል። የምሽቱ ባህልና ማህበረሰብ በቅ ነብሩ የትናንቱን የገና በዓል አከባበር ተንተርሶ የተሰናዳው ይህ ፕሮግራም የቀሩ መጡ በሚባሉት አንዳንድ የበዓል አከባበር ልማዶችና ሌሎች ትውፊቶች ምንነትና ምንነትና አንድምታ ከአንድ የባህል አጥኚ ጋር የተካሄደ ውይይት ይዟል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ውይይቱ። አለሙ ኃይሌ ይባላለሁ። ባህልና ቱሪዝም ሚኒስቴር ውስጥ በጥናትና ጥበቃ ባለስልጣን መስሪያ ቤት የጥንታዊ ጽሑፎች ተርጓሚና አጥኚ ከፍተኛ ባለሙያ ሆኜ እዛ በመስራት ላይ ይገኛለሁ። አቶ አለሙ ይህን የትላንቱን የልደት በዓል ምክንያት በማድረግ እየቀሩ መጡ ስለሚባሉ ልማዶች ይልቁንም ደግሞ የበዓላት አከባበር ወጎች አንዳንድ ነጥቦችን እናንሳና እንወያይ። በበዓል አከባበር ስርዓት ከዚህ ቀደም የነበሩ ሁኔታዎች እንግዲህ ከጊዜ ብዛት እየተለወጡ የቀሩም የመጡ የበረከቱ አሉ፣ የሚባል አስተያየት ብዙ ጊዜ ይሰማል። ልዩነቱን እንመልከት። ምን ቀረ? ምን ዛሬ ቀድሞ በሚደረገው መልኩ ይካሄዳል? ዋና ዋና ከሚባሉት የገናን በዓል አከባበር በተመለከተ ምንደረደር። አዎ እንግዲህ በገና ጊዜ አብሮ ከመብላቱ ከመጠጣቱ ከመዘመሩ እግዚአብሔርን ከማመስገኑ ጋር የገና ጨዋታ ግን አሁን እንደ ድሮው ነው ለማለት አይቻልም። ምክንያቱም ድሮ በየቦታው ሜዳው እንደ ልብ ነበር እና በዛ ምክንያት ብዙ ወጣቶች ተሰብስበው ገና ጨዋታ አይቆጡም ጌታ ሲናየ ሲና ገናየ እያሉ እየዘፈኑ በደንብ ያከብሩት ነበር። አሁን ግን ብዙ ጊዜ ቦታው በሙሉ እንግዲህ ባዶ ቦታ ከተገኘ፣ አሁን ለሌላ ጉዳይ ነው የሚውለው እንደዚህ ይጫወቱበት ነበር፣ እንደዚህ ያምርበት ነበር። ይሄን ቦታ እንዴት እንንከባከበው፣ እንዴት እንዲቀጥል እናድርገው የሚል በመጥፋቱ ምክንያት እየጠፋ እየሄደ ይመስለኛል። ሌላው ደግሞ ያው የኑሮ ውድነት ነው። የኑሮ ውድነት ምንም ልታደርገው አልችልም። በኑሮ ውድነት ምክንያት እንደ ድሮው አብሮ መብላቱ አብሮ መጠጣቱ የቤቱ እየተጠራሩ ቡና እያፈሉ ያው ቁርጡንም ስጋውንም ጠጁንም እያሉ በጎረቤትና ጎረቤት እየተጠራራ ይበላ ይጠጣ ነበር። ደስ ይሰኝ ነበር። አሁን ግን በኑሮ ውድነት የተነሳ ይህ ሁሉ እንደ ድሮ ነው ማለት አይደለም። በእርግጥ አልቀረም፣ አንዳንድ ቦታ ግን የኑሮ ውድነቱ አስቀርቶታል ለማለት እችላለሁ። እነኚህ በተለይ የገናን በዓል አከባበር መሰረት አድርገን የትላንቱን ትኩሱን በዓል መሰረት አድርገን እናንሳ እንጂ በሌሎች የጎሉ ትልልቅ በዓላት እንዲሁም ደግሞ በባህል ትልቅ ስፍራ ከሚሰጣቸው እንደ ዘመን መለወጫ የመሰሉ በዓላት ውስጥም በተመሳሳይ መልኩ ይታያልና ከቦታና ከጊዜ ሁኔታዎች ጋር ነገሮች የተለየ ይዞታ መላበሳቸው እንዳለ ሆኖ ይሄን የቀድሞ ልማድ አዳዲስ ሁኔታዎችም ይሸፍኑታል። ወጣቶች የሚሉ የሚያዘወትሯቸው ራሱ ስለ ባህሉም የሚያውቁ የሚረዱት ጉዳይ አነስተኛ መሆን በርካታ ምክንያቶች ይጠቀሳሉ። እነኚህ አከራካሪ ነጥቦች በተነሱ ጊዜ ምን ይላሉ? በእርግጥ ባህሉ እየተወረሰ ነው? አንድ አባት ለልጁ ማውረስ የሚችለው ስለ ባህሉ ራሱ ቀድሞ የሚያውቀው ግንዛቤ ያለው፣ ይሄስ በምክንያትነት ሊወሰድ ይችል ይሆን? እንግዲህ እንደምታውቀው ኢትዮጵያ መቼም ድሃ ትሁን እንጂ በታሪክ ፍራሽ ላይ በባህል ፍራሽ ላይ ተኝታ የምትምነሸነሽ ሀገር ናት ይሏታል። እና ብዙ የሚያኮራ ደስ የሚል ነገር ነበራት። ባህሏ ይጣፍጣል፣ ታሪኳ ይመስጣል። እና ይህ መሳጭ ባህል ይህ የሚጣፍጥ ታሪክ እንግዲህ ቀደም ሲል በትክክል የተሰራበት ይኖር ነበረ። አባቶችም ለልጆች ያስተምሩ ነበር። አሁን ግን ምናልባት ይሄ ዘመናዊው ትምህርት ያመጣው ጣጣ ሊሆን ይችላል። ወይም ደግሞ ግሎባላይዜሽን የሚባለው ነገር ያመጣው ጣጣ ይሆናል። ብዙ ጊዜ እንደ ድሮ ሲሆን አታይም። አንድ ዘመንፈስ ቅዱስ አብርሃ የሚባሉ ሰው አንድ ጊዜ የጻፉት ነገር ትዝ ይለኛል። ኢትዮጵያ የፈረንጁን ጎረምሳ ከነ ንፍጡ ቅፍ አርጋ ስባ ስማ ቦት ታስገባችው ያሉት ነገር ነው። እና እኛ የሚያኮራ ባህል፣ ለሰው የሚተርፍ ታሪክ እያለን የሚረባውን ቢሆን ጥሩ ነው። የማይረባውን ባህላቸውን ግን እያስገባ ነው እየሄድን ነው። እና በዚህ ምክንያት ብዙ ነገር እየቀነሰ እየቀረ ይሄዳል። አባቶችም በአሁኑ ሰዓት ትምህርት ቤት ይሄድ ነው እንጂ ልጆችን እስቲ እንደ ድሮ ቁጭ ብለን በእሳት ዳር ቁጭ ብለን እስኪ ተረቱን እናውራ እስቲ እንቆቅልሹን እንደዚህ የሚል ነገር የለም እና በዚህ በዚህ በኩል ብዙ እየተጎዳን እየሄድን ነው። ደግሞ ባህል የሚገኘው ደግሞ ከህብረተሰቡ ዘንድ ነው። ህብረተሰቡ ስራዬ ብሎ ሲያስብበት፣ ለልጆች እንዲተላለፍ እናርግበት ሲል፣ እንደ ራሱ ሲኮራበት ነው ደስ የሚለው። አሁን ግን ብዙ እንደማፈር ማፈር እያለበት ነው ያለው። በአባቶቹ የማይኮራ ልጆቹ የማያስብ በቅሎ ብቻ ነው ይባላል እና በዚህ በዚህ ምክንያት ብዙ ነገር ይቀራል። ብዙ ጊዜ እንደው አሁን ለሰዓሊያን፣ ለሲኒማ፣ ለስነ ጽሁፍ፣ ለጥሬ ነገር ሁሉ ይሆን ነበር ባህሎቻችን አውቀን ብንጠብቃቸው ብናቆያቸው እና ከባህላችን የሚገኙበት ሁኔታ በአሁኑ ሰዓት እንደ ድሮ ነው ለማለት አያስደፍርም። እንዳልኩ አንዱ ዋናው ነገር መጫወቻ ቦታዎች ፐርፎርም የሚያደርጉበት ቦታ አይገኝም። በአሁኑ ሰዓት እንደው ባዶ ነገር ተገኘ ወደ ልማት ተብሎ ወደዛ እየሄደ ነው ያለው እና ብዙ ጊዜ የሚቆዩም አይመስለኝም። ባህሎቻችን በዚህ አይነት ከቀጠል ቅርስም እንግዲህ ዘለቄታ ላለው የሰው ልጆች የማህበረሰብ እድገት ወሳኝ ነው እና ባህልን ወግም መጠበቁ እንዲህ እንዳሁኑ አጋጣሚ ሲገኝም አንስቶ መነጋገር እና ትኩረት እንዲሰጠው ማድረግ አስፈላጊ በመሆኑ ነው ይሄንን ፕሮግራም የምናነሳው። አቶ አለሙ እንደው መሰረታዊ የሆነ አንድ ትልቅ ጭብጥ አንስተዋል። ትምህርትንም ጭምር ጠቅሰዋል። ዘመናዊ ትምህርት ስልጣኔ ቀድሞ የነበረን የራስን ባህልና ወግ እስከ ማስጣል የደረሰ የሚመስልበት፣ ያ ደግሞ መሰረት ያለው ዘለቄታ ያለው እድገት ለማምጣት አይረዳም የሚለውን የሚተቹ ወገኖች እንደሚያነሱት ስልጣኔና ዘመናዊነት የራስ የሆነውን ባህል የደረጀውን ወግም ይዞ ነው የሚያዘውን መርጦም ቢሆን የሚበጁትን ወጎችና ልማዶች አሰራሮች ይዞ ነው የሚለው ጠንከር ያለ መከራከሪያ ነው ና በሱ ላይ ስምን አስተያየት አለዎት? እውነት ነው። መቼም ባህል እርግጥ አንዳንድ ጎጂ ልማዶች ሊኖሩ ይችላሉ። በዚህም በሚመለከት አቶ መንግስቱ ለማ ያሉት ነገር አለ። ጥሩ ልማድ አለ፣ መጥፎ ልማድ አለ። ጠንቋ ይኑር ነው ወይ ሰው እንዳታለለ ብለዋል። እና ለባህላችን የምንኮራውን ያህል አንዳንድ መቅረት የሚገባቸው ባህሎች ሊኖሩ ይችላሉ። ይሁን እንጂ አሁን ዋናው ነገር ይሄ ሁሉ የሚገኘው ከባህል ነበር። መገናኛቸው ይሄ እዚህ ነበር ሰዎቹ አሁን ግን እንደ ነገርኩ ቦታ እየጠበበ አሁን እሺው ላሌ የሚባል ነበረ። እኔ የማውቀው ምንድን ነው ግጭት የሚባል ነበረ። ምንድን ናቸው እነዚህ? እሺው ላሌ ማለት ጢሎሽ የሚሉት በከፍር ላይ ሆነው ከትልቅ ዛፍ ላይ ሆነው እሱን እየገፉ ሴቶቹ በተለይ እሱን ሲገፉ ይውላሉ፣ እየተመላለሱ የሚያከብሩት በዓል ነው። ስነ ቃል ማብሮ ነበረው እሺው እሺው ላሌ ሰይላ እያሉ ይሉታል እና ብዙ ግጥም ነበረው። አሁን ረስቸው ነው እንጂ እሱ ሁሉ አሁን ዛፎችም ተመንጥረው በማለቃቸው ምክንያት እየቀረ ነው። አሸንድየ ሁሉ የሚባልበት ለሕዝቡ የሚያሳዩበት ሰፊ ቦታ ነበረ፣ ድሮ እንደ ልብ ነበረ። እንደገናው ሁሉ እሱም አሁን ቦታ እየጠበበ እየቀረ እየሄደ ነው። አባ የሆይ ሁሉ እነዚህ ሁሉ ነበሩ እንግዲህ። አሁን የሁሉ እየቀነሰ እየሄደ ነው። የራሳቸውን የጎለበተ ባህል ይዘው አዲሱን መቀበል የቻሉ ሌሎች የዓለም ህዝቦችና ባህሎች ምሳሌ በማዛመድ የሚታየው ጭብጦች በሚቀጥለው ውይይታችን እንመለከታለን። ለዛሬው ግን እንግዳይን፣ አቶ አለሙ ኃይሌ፣ የቅርስ ጥናትና ጥበቃ ባለሥልጣን የጥንታዊ ጽሑፎች አጥኚና ተርጓሚ ከፍተኛ ባለሙያ፣ ጊዜያቸው አመሰግናለሁ ስ እናመሰግናለን። አሉላ ጥሩ ዝግጅት ነበረ። አቶ አለሙንም እንደዚሁ። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅት እስከ አራት ሰዓት ይቀጥላል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሙስና የዓለም ሀገሮችን ሁሉ ይጎዳል። ቅርጹና የሚያደርሰው ጉዳት ቢለያይም ግን ውጤቱ ተመሳሳይ ነው። ሙስና የዲሞክራሲን ሂደት ይሸረሽራል፣ የኢኮኖሚ እድገትን ያንቃል፣ ፍትሕ እንዲዛባ ያደርጋል፣ የአንድን ሀገር የሀብት ምንጭ ወደ ሌላ እንዲዛወር መንገዶችን ያመቻቻል፣ የየሀገሮችን መጻኢ ዕድሎች ያበላሻል ሲል ይጀምራል የምሽቱ የቪኦኤ ርዕስ አንቀጽ። ሙስና በሰዎች ላይ ሊያደርስ የሚችለው ጉዳት ከፍተኛ መሆኑ አከራካሪ አይደለም ብለዋል የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ጆን ኬሪ በቅርቡ ባወጡት የጽሑፍ መግለጫቸው ሙስና በሀገሮች ውስጥ አለመረጋጋትን፣ ሕዝባዊ ተቃውሞዎችን ብሎም አብዮቶችን ይቀሰቅሳል። በአንዳንድ አጋጣሚዎች እንዲያውም እነዚህ ሕዝባዊ ተቃውሞዎች ዲሞክራሲያዊ ለውጦችን አስገኝተዋል። በሌሎች አጋጣሚዎች ደግሞ ሕዝባዊ እንቅስቃሴዎቹ በተገላጊጦች የሥልጣን ክፍተት ሊፈጥሩ ወይም የአምባገነኖች አመፃን ሊወልዱ ይችላሉ። አሸባሪ ቡድኖች አጋጣሚዎቹን በመጠቀም ሕዝባዊ ድጋፍ ሊያሰባስቡበት የሚችሉበት ሁኔታም ሊፈጠር ይችላል። በሙስና የተገኘ ገንዘብ ደግሞ ብዙውን ጊዜ በባንኮች ወይም በምዕራብ አውሮፓና ዩናይትድ ስቴትስ ባሉ የሼል ኮርፖሬሽኖች ተቀምጠው ለአሸባሪዎቹና ተጠያቂነት ለሌላቸው መንግሥታት በሥልጣን ላይ እንዲቆዩ ሊረዱ ይችላሉ። ለዚህም ነው ዩናይትድ ስቴትስ ያላትን አቅም ሁሉ በመጠቀም የጸረ ሙስና አጀንዳዋን ለማራመድ የምትጥረው ሲል የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። ሙስናን መዋጋት ቀላል አይደለም ያሉት በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የሲቪሎች ደህንነት ጥበቃና የዲሞክራሲና ሰብአዊ መብቶች ቢሮ ረዳት ሚኒስትር ሴራ ሲዎል፣ ሙስናን መዋጋት ቀላል ባለመሆኑ የተለያዩ ዘዴዎችን እንጠቀማለን፣ ከሌሎች አገሮችና ከዓለም አቀፍ ተቋማት ጋርም እንሠራለን ብለዋል። በመሆኑም ሌሎች ሀገሮች ቃል ለገቡለት የዓለም አቀፍ ጸረ ሙስና ደንብ እንዲገዙ አጥብቀን እንጠይቃለን ዩናይትድ ስቴትስም የባዕዳን ሀገሮችን የሚመለከተውን ጸረ ሙስና ሕግ ለማስከበርና መንግስታቱ ማሰራሩን ይዋጉበት ዘንድ እንዲረዳቸው ስድስት መቶ ሚሊዮን ዶላር መድባለች ሲሉ አስረድተዋል። የፖለቲካ ፍላጎት ውስጥ ካለ መንግስታት በየትኛውም ግለሰብ ላይ የትኛውንም የፖለቲካ ፓርቲ ቢደግፍ ያለ አድሎ የሙስና ፈጻሚዎችን ለመቅጣት ያወጧቸውን ሕጎች በአግባቡ ከተጠቀሙ ትግሉ ስኬት ሊያስመዘግብ ይችላል ሲሉም ባለሥልጣኗ ተናግረዋል። ርዕሰ አንቀጹ በመጨረሻም በዓለም ዙሪያ የሚገኙ የሕዝባቸውን ገንዘብ የመስረቅ አባዜ ለተጠናወታቸው መሪዎች ከዚህ ቀደም ያስተላለፍነውን መልእክት እናድሳለን ሲሉ ውጭ ጉዳይ ሚኒስትር ጆን ኬሪ ያወጡትን መግለጫ ጠቅሷል። ይኸውም የማኅበረሰቦቻችሁን ገንዘብ መስረቅ መቀጠላችሁን በቸልታ እናይም ዓለም አቀፉ ህብረተሰብም በሕገ ወጥ መንገድ የሰበሰባችሁትን የሕዝብ ገንዘብ እንድትደብቁ አይፈቅድም፣ ለማጋለጥ ቁርጠኛ ነው ሲሉ የአሜሪካው ከፍተኛ ባለሥልጣን የገለጹትን፣ ኬሪ በመግለጫቸው ሙስናን ለመዋጋት አጋር መንግሥታት የሲቪሉን ማኅበረሰብና የግሉን ዘርፍ ድጋፍ መጠየቃቸውን ጠቅሶ የቪኦኤ ርዕስ አንቀጽ ሐተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አንዳንድ አጠራጠር ያሉ መረጃዎችን የዛሬንን እንንገራችሁ። ከዶላር ምንዛሬ እና 1 ዶላር ዛሬ 20 ብር ከ12 ሳንቲም፣ ይቅርታ 20 ብር ከ22 ሳንቲም በአማካይ ተመንዝሯል። የመሸጫው ዋጋ 1 ዶላር ካለው 20 ብር ከ12 ሳንቲም ይሰጥዎታል። የመግዣው ዋጋ ደግሞ 1 ዶላር ከፈለጉ 20 ብር ከ32 ሳንቲም ይከፍላሉ። አንድ የእንግሊዝ ፓውንድ 30 ብር ከ56 ሳንቲም፣ አንድ ዩሮ 23 ብር ከ87 ሳንቲም ተመንዝረዋል። አዲስ አበባ ነገ ፀሐያማ ትሆናለች። ለነገሩ ሙሉዋ ኢትዮጵያ ነገ ፀሐያማ ነች። የአዲስ አበባ ከፍተኛ ሙቀቷ 23፣ ዝቅተኛው 9 ዲግሪ ሴልሺየስ ይሆናል። በኢትዮጵያ ዝቅተኛው ሙቀት የባሌ ሮቤው ዝቅተኛ አምስት ከፍተኛው ደግሞ የጋምቤላና የጎዴ 36 ዲግሪ ሴልሺየስ ይሆናል። ቀኑን በታሪክ ውስጥ ስንመለከት ሞናሊሳ ወደ ኒውዮርክ ለመጀመሪያ ጊዜ ገብታ ለሕዝብ እይታ የተከፈተችው ዛሬ በ1955 ዓ.ም ዓመት ነበር። በኢትዮጵያ አቆጣጠር ማለት ነው። የዛሬ 51 ዓመት ያኔ ታዲያ ሞናሊሳ እጅግ ድንቅ ነበረች። በአሜሪካ ሞናሊሳ ሞናሊሳ ከፈረንሳይ ተነስታ በመርከብ ተሳፍራ ኒውዮርክ እስክትደርስ አሸኛኘቱና አቀባበሉ ታዲያ ለአንድ ርዕሰ ብሔር የሚሰጠውን አይነት ክብር የተጎናጸፈ ነበር። በዕለቱ ዘገባውን ያስተላልፍ የነበረውን ዘጋቢ ነው የሰማችሁት። እናም እንደ ርዕሰ ብሔር የወቅቱ ፕሬዚዳንት ጆን ኤፍ ኬኔዲ አቀባበል አደረጉላት። ኬኔዲ ሞናሊሳን ከሌላ የፈረንሳይ ጽቶታ ጋር አመሳስለዋታል። ያኔ ከነጻነት ሐውልት ጋር በእርግጥ ሞናሊሳን እንደ ነጻነት ሐውልት ወይም ስታቺ ኦፍ ሊበርቲ እዚሁ ባትቀርም አሜሪካዊት ነች። አሁን ስታቹ ኦፍ ሊበርቲ የፈረንሳይ ስጦታ ነበረች፣ ክብራችን ግን የእሷኑ ያህል ነው ነበር ያሉት። በጥበቡ ዓለም እጅግ አነጋጋሪና ድንቅ ፍጥረት ተብላ የምትታወቀው ሞናሊሳ በጣሊያናዊው ሊዮናርዶ ዳቪንቺ በኢትዮጵያ አቆጣጠር ከ1495 እስከ 1498 ዓመተ ምህረት በነበሩት ጊዜ የተሳለች ነች። አንድ ሜትር ተኩል ነው ቁመቷ። ላጆኮንዳ ትባላለች በላቲን ወይም ደግሞ ፈረንሳያውያኑ ላጆኮንዳ ብለው ይጠሯታል። ሞናሊዛ ነው ሞናሊዛ። You're so like the lady with a mystic smile. ክብራትና ክብራን አድማጮች ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። በስቱዲዮ ፕሮግራማችንን የመራለን ቴሌላይን ባክ ነው። ቴክኒሻኑ ተተኪው ኬት ሆልምስ ነው። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎች ባልደረቦቻችን ስም የምንሰናበታችሁ ሶሎሞን አባተና ቆንጅት ታየነን፣ አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ደህና